ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። መሥዋዕትነት ስትከፍሉ እግዚአብሔር ይክሳቸዋል፣ በቃ ይክሳቸዋል። ያ ብቻ ነው ያለው እና ከሚከሰቱት ነገሮች አንዱ ብዙ ቸርነትን ያደርግላቸዋል እና ቸርነት ደግሞ በቃ ደስ የሚልና አስደሳች ነው። ስለዚህ እንደ ክርስቲያን ያለብን ትልቁ ትልቁ ትልቁ ችግር እና ዓለም ከክርስቲያኖች ጋር ያለው ትልቁ ችግር በአፋቸው የሚያወሩትን በድርጊት አለማሳየት ናቸው። ያ የሆነው ደግሞ ከአሮጌው ሕይወት ለመራቅ የምታደርጉትን ውሳኔ ባለመውሰዳችሁ ነው። ኢየሱስን ተቀብላችሁ ወደ አሮጌው ሕይወታችሁ መክተት አትችሉም። በድሮ መንገድ የኖራችሁ መንገዳችሁን ተቀብሎ ችግሮቻችሁን እስኪያስተካክል አትጠብቁ። አሜን። በእውነት ዳግም ተወልዶ ሕይወቱ የማይለወጥ ሰው የለም፣ በፍጹም የለም። በአንደኛ ዮሐንስ ሦስት ዘጠኝ መጽሐፍ ቅዱስ በአዲሱ መደበኛ ትርጉም እንዲህ ይላል ያ ከእግዚአብሔር ስለተወለደም ኃጢአትን ሊያደርግ አይችልም። እሱ ፈጽሞ ኃጢአት አይሰራም አይልም፣ ነገር ግን ከእግዚአብሔር ስለተወለደም ኃጢአትን ሊያደርግ አይችልም ይላል። ምክንያቱም የእርሱ ዘር በውስጡ ይኖራልና። ያምን ማለት እንደሆነ ታውቃላችሁ። ዳግመኛ ስትወለዱ አምላክ የሆነውን ነገር ሁሉ ትጸንሳላችሁ። ወደ መንፈሳችን የሚመጣው ግን በዘር መልክ ነው። ለዛ ነው ቃሉ የቃል ውሃ ተብሎ የሚጠራው። ቃሉን በሰማችሁ ቁጥር በውስጣችሁ ያለውን የእግዚአብሔርን ዘር ታጠጣላችሁ እና እንድታድጉ ይረዳችኋል። እዚህ ብዙ እየሄድኩ አይደለም። በእግዚአብሔር መንግስት የምንደሰትበት በመንግስቱ መርሆች ብቻ ነው። ለምሳሌ ኢየሱስ ደጋግሞ ተናግሯል። ይህን ከፈለጋችሁ ይህንን አድርጉ። ምናልባት እኔ የተለየው ነኝ፣ ግን ያንን ስራት ወዶአል። አንድ ሰው ይህንን ከፈለሽ ይህንን አድርጊ ብሎ ቢነግረኝ ደስ ይለኛል። ስህተቴን ለብዙ ዓመታት ራሴን ሳላዋርድና የእግዚአብሔርን እርዳታ ሳልጠይቅ በራሴ ለማድረግ ስሞክር ነበር። ስለዚህ ብዙም አልተጓዝኩ። አሁን ገብቶኛል። ያንን ማድረግ እፈልጋለሁ፣ ግን አንተ ካልረዳኝ ማድረግ አልችልም። ከዚያ ብዙ ለውጥ ይኖረኛል። ማቴዎስ ሰባት አስራ ሁለት ሌሎች እንዲያደርጉላችሁ የምትፈልጉትን ነገር እናንተም አድርጉላቸው፣ ኦሪትም ነቢያትም በዚህ ይጠቃለላሉና። እንዲህ በብሉይ ኪዳን ዓይን በዓይን ጥርስ በጥርስ ይላል። አንድ ሰው መጥፎ ነገር ቢያደርግባችሁ መለሳችሁ መጥፎ ነገር ታደርጉበታላችሁ። ሌላ ሙሉ የመንፈሳዊ ህጎች ስብስብ እናገኛለን። የብሉይ ኪዳን ሕግ ስለተሻረ እግዚአብሔር ይመስገን። ግን አሁንም መንፈሳዊ መርሆችን አለን። እየተረዳችሁኝ ነው። ክርስቲያን ከሆናችሁና እንደ ዓለም መኖር አትችሉ ክርስቲያን ከሆናችሁና እንደ ዓለም መኖር አትችሉም። በዓለም ውስጥ ባሉ ነገሮች መደሰት አትችሉም አላልኩም። እናንተን ሊያስደስታችሁ የማይችሉ አንዳንድ ዓለማዊ ነገሮች አሉ ምክንያቱም ትክክል አይሆንም እና ተገቢ አይሆኑም። እረፍት ሳደርግ ምሽት ላይ ቴሌቪዥን ማየት እወዳለሁ፣ ግን አብዛኛውን ጊዜ በእጄ የሪሞት መቆጣጠሪያ ይዤ ነው ማየው እና ከዚያ ከመድረሱ በፊት መጥፎ ነገር እየመጣ ባለበት ጊዜ ማወቅ እችላለሁ። እናም ወደፊት እፈጥናለሁ የሆነ ነገር አሁንም ጥሩ እንዲሆን ያ ሁሉ ቆሻሻ አያስፈልጋችሁም እና የተለያዩ የተሻሻሉ እና የተስተካከሉ ፊልሞች አሉኝና ራሴን በቆሻሻ በተሞላ ነገር መሙላት አልፈልግም። ጥሩ ያው በሉ እንጂ በጣም እንድለፋ አታደርጎኝ። አሁን ግን ይህ አዲስ ነገር በመንግስቱ አለን። እነሱ ያደረጉላችሁን በሌሎች ላይ አታድርጉ። እንዲያደርጉላችሁ የምትፈልጉትን ለእነሱ ታደርጋላችሁ። ደህና፣ ያ በጣም የተገለባበጠ ነው። ደህና፣ በደንብ እንንከባከባቸው እና እነሱ ግን ባይንከባከቡኝስ ደህና ገምቱ። አሁንም እግዚአብሔርን እየታዘዛችሁ ነውና አሁንም ደስተኛ ትሆናላችሁ። የደሞዝ ቀን እየመጣ ነው። ሰምታችሁኛል? የደሞዝ ቀን እየመጣ ነው። ህይወቴን ለዚህ ይሰጣለሁ እና ሽልማቶቼን የማጣት እቅድ የለኝም አሁን ይህ ሁሉ ዲያብሎስ ባይኖር ኖሮ ጥሩና ቀላል በሆነ ነበር። መልካም መስራት ስትፈልጉ ክፋት ሁሌም እንደሚመጣ እውነት ነው። ጳውሎስ እንዲህ ብሏል፣ መልካም መስራት ስትፈልጉ ክፋት ሁሌም ይመጣል። እነዚህን ጉባኤዎች ለማድረግ ስንሞክር ብቻ በእኛ ላይ የሚደርሱት ነገሮች በጣም አስቂ ናቸው። በቃ በቃ መሆን አለበት። ማስታወሻ እንይዛለንና በአመቱ መጨረሻ ረዳቴ ታነበዋለችና። ዲያብሎስ በጭራሽ የሚገባው አይመስልም። አሁን እሱን እንዳወቅ ነው እና የሚያደርገውን ተረድተናል እና እሱ ትንሽ ከበድ ስላደረገው ብቻ አንቀመጥም በረራዎቻቸው የተሰረዙባቸው የቡድን አባላት ነበሩ እና ያው ሁሉንም አይነት ችግሮች አሉ እና ከዚያ ሁሉንም ሰው ያስጨንቀዋል። እና ዲያብሎስ እዚህ ከደረሳችሁ በኋላ እንኳን ዲያብሎስ እንድትጨነቁ ይፈልጋል። እና እየመጡ ያሉትንም ጨምሮ ከቤታችሁ ለመውጣት ስትሞክሩ ምን ያህል አስቸጋሪ ነገሮች ሊፈጠሩ እንደሚችሉ አስባለሁ። ምናልባት ምናልባት አብዛኞቻችሁ አንዳንዶቹ ለመምጣት እቅድ የነበሩት ይኖራሉ። በቀላሉ ያለምንም ችግር ተነስቶ ይመጣሉ። ምን ያህሎቻችሁ የሆነ ሰዎች ከእናንተ ጋር ሊመጡ አስበው ከዛ ሳይመጡ ይቀርተዋል? ሁሉም ማለት ይቻላል። ምክንያቱም ሰይጣን ከነሱ ሊሰርቃቸው የፈለገውን ነገር ለማወቅ በቂ ጥበብ አልነበራቸውም። ዳቢሎስ ውሸታም ነው ለማታለል እሱ ትልቅ አታላይ ነውና ማጭበርበር ማለት ነው። ሊያጭበረብር ሊሰርቅ ሊገድልና ሊያጠፋ ብቻ ነው የሚመጣው በመልክ መግለጫ ወይም ተጽዕኖ ውሸትን እንደ እውነት የሚያቀርብ ሀብት አታላይ ነው ይባላል። ዓለም አታላይ ነው ይባላል። ኃጢአት አታላይ ነው ተብሏል። ስለምንኖርባት ዓለም ለጥቂት ደቂቃዎች ላናግራችሁ ፍቀዱልኝ። ምክንያቱም እንኖርበታለን። እንደ ዓለም ማሰብ የለብንም። እና ግልጽ ማድረግ የምፈልገው እግዚአብሔር ሊባርከን እንደሚፈልግ አምናለው። እናም ጥሩ ነገር እንዲኖረን እንደሚፈልግ አምናለው። እና እናንተ ለጋስ እስከሆናችሁ ድረስ ብዙ ነገሮች ቢኖራችሁ ጥሩ ይመስለኛል። ነገር ግን በትክክል ለመያዝ የበሰላችሁ ካልሆናችሁ ከአምላክ ጋር ካላችሁ ግንኙነት እንድትርቁ ሊያደርጋችሁ ይችላል። የተረዳይ መሀል ላይ ያለ አንድ ትንሽ ቡድን ብቻ ይመስላል። አያችሁ እዚህ እያለፍን እንዳለን አናውቅም። ይሄ የእናንተ ቤት አይደለም። ምንም አይነት ነገር ቢኖራችሁ ወይም ብዙ ጥሩ ነገሮች ቢከሰቱ እንኳን መቼም መቶ ፐርሰንት ሙሉ እንዳልሆናችሁ አስባችሁ ታውቃላችሁ? እኔ እንደዛ ነበርኩ። እናም ደከመኝ። እግዚአብሔር ሆይ፣ ህይወቴን በሙሉ አንተን ለማገልገል እየሞከርኩ ነው። እናም የምንበሳጭበት ምንም ምክንያት የለኝም። ለምንድን ነው ሁልጊዜ የሚጎድለኝ ነገር እንዳለ የሚሰማኝ? አልኩት እና እሱን፣ ቤትሽ ገና ስላልገባሽ ነው አለኝ። የበለጠ የሚያሳስበኝ መቶ ፐርሰንት ምቾትና ደስታ እዚህ ማግኘት ከቻላችሁ ነው። አንድ ትንሽ ነገር እንደጎደለ ይሰማኛል። ደህና፣ እግዚአብሔር ዘላለማዊነት በልባችን ጻፈ። እና እንደ ቤት የሚሆን ቦታ የለም። ለሽርሽር ሜር ጥሩ ነው፣ ግን እንደ ቤት ያለ ቦታ የለም። አሜን። በእሾህ መካከል የዘራው ዘር ቃሉን ሰምቶ ለዚህ ዓለም በመጨነቅና በብልጽግና ሐሳብ በመታለል ታንቆ ያላፈራን ሰው ይመስላል። ለምሳሌ አንድ ሰው ዳግመኛ ተወልዷልና እግዚአብሔር ሊባረካቸው ይፈልጋልና በስራ ቦታ እድገትን ያገኛሉ ንበል። እና ከዚያ በድንገት ይህ ፈተና ይመጣል። የእውነት የስኬት መሰላል ለመውጣት ከፈለጋችሁ ትንሽ መደራደር አለባችሁ። ማለቴ ክርስቲያን መሆን ትችላላችሁ። እነዚህን አክራሪዎች አንሁን። አዎ አዎ፣ ታውቃለችሁ። ወደ ቤተ ክርስቲያን ሂዱ። ግን ዝም ብላችሁ ሁልጊዜ ስለ እሱ ማውራት አይጠበቅባችሁ። በምሳ ሰዓታችሁ ላይ የተቀመጣችሁ መጽሐፍ ቅዱስን ማጥራት የለባችሁም። በጣም ሃይማኖተኛ ትሆኑ ታውቃላችሁ። እና ለአንዳንዶቻችሁ የተወሰነ ዋጋ ይኖረዋል። እኔ ግን እላቸዋለሁ ብዙ ባላችሁ ቁጥር ወደ እግዚአብሔር መቅረብ ይሻላቸዋል። ምክንያቱም ገንዘብና ነገሮችና ስኬት ከነዚህ ነገሮች በበለጠ ፍጥነት ከእግዚአብሔር የሚያርቃችሁ ምንም ነገር የለም። ለዛ ነው እግዚአብሔር እንዲኖራቸው የማይፈልገውን ነገር መፈለግ ጥበብ የማይሆነው፣ ምክንያቱም ጉዳዩን ብታስቡም እንኳን እግዚአብሔር በእርግጥ ልትይዙት እንደማትችሉ ያውቃል። እናም እጸልያለሁ፣ እግዚአብሔር ሆይ መያዝ የማልችለውን ነገር አትስጠኝ። አሁንም አንተን በሕይወት ያስቀድማለሁ። አልፈልገውም። ይህንን በጥቂት ተጨማሪ አመታት ውስጥ እጨርሳለሁ። ትንሽ ዕድሜ ስትገፉ ስለ ነገሮች የተለየ ስሜት ይሰማቸዋል። ቀደም ሲል በጣም አስፈላጊ የነበሩ ነገሮች መገበያየት እወድ ነበረ። ማለቴ ነው። ጌታ ሆይ፣ ግብይት እንደ መዝናኛ ነበር። በሉ እንጂ፣ ማለቴ መውጣትና በገበያ ማክሎች መዟዛርና ከተለያዩ መደብሮች ገብታችሁ መውጣት፣ ከዚያም ወደሚቀጥለው የገበያ አዳራሽ መሄድ፣ ወደሚቀጥለው እና አሁን ግን በቃ። ማለቴ የእውነት ብዙ ልብሶቼን የምገዛበት አንድ ቦታ አለኝና እዚያ መሄድ ያስደስተኛል። ት ጓደኛ ከሰላሳ ዓመታት በላይ ከእርሷ ልብስ እየገዛው ነበር። ቆንጆ ነገሮችን ሳልወድ ቀርቼ አይደለም ነገር ግን አንድ ጊዜ እንዳደረግኩት እንዲኖረኝ አልፈልግም ወይም አያምረኝም። ሀምሳ ጫማ ካላችሁ በእውነት ሌላ ጫማ ያስፈልጋችኋል። እና አዲስ የምትገዙ ከሆነ የሆነ ነገር ሲመጣ የሆነ ነገር እንደምትጥሉ መመሪያ ማውጣት አለባችሁ። አሜን፣ በዚህ እስማማለሁ። ነገር ግን ቢያንስ ተጨማሪ የምትገዙ ከሆነ፣ ዓለም በጣም አታላይ ነች። ይሄኛውስ አዲስ መኪና ዛሬ ግዙና ለአንድ ዓመት ምንም ክፍያ አታደርጉም። እሽ፣ ያ ጥሩ ይመስላል። ብቸኛው ችግር ክፍያው ከአንድ ዓመት በኋላ በሚጀምርበት ጊዜ መኪናውን ስትገዙት እናንተ ከመለሳችሁት መኪናችሁ ምንም የተለየ አይመስልም። የመግዛት አቅሙ ስላልነበራችሁ ብቻ የረዥሙን ክፍያ እቅድ መውሰድ ነበረባችሁ። ስለዚህ የአንድ ዓመት መኪና ለሌላ ሰባት ዓመታት መክፈል ይኖርባችኋል። በጌጣጌጥ መደብር አንድ ጊዜ ጌጣጌጥ ገዛው እና ቤት ስደርስ በመደብር ውስጥ የነበረውን አይመስልም ብዬ አስተውላችሁ ታውቃላችሁ። እና በጌጣጌጥ መያዣ ውስጥ ያሉትን መብራቶች እንደነበሩ ተገነዘቡ። እና በእርግጥም መልሽ የወሰድኩት አልፈልገው አልኩ። ማለቴን የቆንጆ ነገሮችን እወዳለሁ ታውቃላችሁ። ማድረግ ከምችለው በላይ ጫማዎች እና የጆሮ ጌጣጌጦች አሉኝ። ነገር ግን ባለኝ ነገር ለጋስ ለመሆንና ሁል ጊዜ ለመስጠት እሞክራለሁ። እነዚህ ነገሮች ከኢየሱስ የበለጠ ትርጉም እንዲሰጣችሁ መፍቀድ የለባችሁ። ከእሱ ጋር ያላችሁ ግንኙነት የምትፈልጉትን እንዲሰጣችሁ ለማድረግ በመሞከር ላይ ብቻ እንዲሆን አትፍቀዱ። እርሱን የምትሹት ለስጦታዎች አይሁን፣ ስጦታዎች ለእርሱ መገኘት ይሁን። እነዚያን ሁለት እሽጎች ማግኘት እችላለሁ። ዓለም እንዴት እንደሆነና ስጋችን እንዴት እንደሆነ ምሳሌ እሰጣችኋለሁ። አሁን እነዚህ ሁለት እቃዎችን እዚህ አግኝቻለሁ እና አንደኛው በቡናማ ወረቀት ውስጥ ተጠቅልሏል። ዋው ያ ቆንጆ ነው አይደል? አሁን ብዙዎቻችሁ፣ ሁልጊዜ ትክክል የሚያደርግ ሰው ይኖራል፣ ግን አብዛኞቻችሁ ከእነዚህ ውስጥ የትኛው ነው የምትፈልጉት ካልኩኝ ይህንን ትመርጣላችሁ በቅጽበት። ስለዚህ ዓለም እንደዚህ ነው። በጣም የሚያምር ይመስላል። ኦ ምርጥ መሆን አለበት። ግን እስኪ ገምቱ? እዚህ ውስጥ ምንም ነገር የለም። አሁን ይህ ሁሉ የሚጋብዝ አይመስልም። ምናልባት መጽሐፍ ይመስላል ምን የዕለት ተዕለት ሕይወት መጽሐፍ ቅዱስ። አሁን ማንም ሊሰጣችሁ ከሚችለው ከሁሉም የላቀ ሀብት ይህ ነው፣ ምክንያቱም መንግሥቱ እዚህ ነው ያለው። እነዚህ ሁሉ ወደ ታች የተገለበጡ መሮች በእውነቱ በትክክል ያሉ ናቸው። ይህ የተሞላው በዛ ነው። አንድ ጊዜ የአያቱን። የቤት ንብረት ኦርስ አለው ብሎ ስላሰበ የልጅ ልጅ ፊልም አየው ከፍተኛ መጠን ያለው የገንዘብ መጠን ነበር እና ኑዛዜው ሲነበብ መጽሐፍ ቅዱስ ደረሰው እና በጣም ተበሳጨ። በፍጹም ደስተኛ አልነበረም። እናም ለዓመታት አያቱ ስላደረጉት ነገር ተናደደና መጽሐፉን ከፍቶ አያነበውም። ግን ብዙ ዓመታት አለፉ እና አስቸጋሪ ጊዜ እያለፈ ነበርና አውጥቶ ማንበብ ጀመረ። እና ማንበብ ጀመረ እያለፈ ማንበብ ጀመረና መሀል ላይ ሲደርስ እውነተኛ ውርሱ ምን እንደሆነና የት ሊያገኘው እንደሚችል የተጻፈ ማስታወሻ አገኘ። ተመልከቱ አያቱ ሙሉውን ርስት ትቶለት ነበር፣ ነገር ግን መንግስቱ ሳይኖረው ገንዘብ እንዲኖረው አልፈለገም ነበር። የሞራል እሴቶቻችሁን አትቀይሩ። የወንድ ጓደኛ ለማግኘት፣ የሴት ጓደኛ ለማግኘት፣ ስራ ቦታ እድገት ለማግኘት፣ ጓደኞችን ለማግኘት። ምክንያቱም ጓደኞቻችሁ መግዛት ካለባችሁ በፊትም አይወዷችሁ ማለት ነው። ሰምታችሁኛል? ያልታየውን ዓለም ማየት መቻል አንደኛ ዮሐንስ መልእክት 2 ከ16 እስከ 17 ምክንያቱም በዓለም ያለው ሁሉ የሥጋ ምኞት፣ የአይን አእምሮትና የኑሮ ትምክት ከዓለም እንጂ ከአብ የሚመጣ አይደለም። አሁን አድምጡኝ፣ ይህን እንዲገባችሁ በጣም እፈልጋለሁ። ዓለምና ምኞቱ ያልፋሉ። የእግዚአብሔርን ፈቃድ የሚፈጽም ግን ለዘላለም ይኖራል። ዓለም አሁን እያለፈች ነው። አሁን በመንግስቱ መመሪያዎች መሰረት በመንግስቱ ውስጥ ለመኖርና እግዚአብሔርን በትክክል ለማገልገል መስዋዕቶች ሊኖሩ እንደሚችሉ አምናለው። ዛሬ የእውነተኛ ተወዳጅ ቃል አይደለም። አሁን ምን ለማለት ፈልጌ ነው? ማድረግ የማትችሏቸውን አንዳንድ ነገሮች ይኖራሉ ትችላላችሁ ግን ለእናንተ ጥሩ አይሆንም። እና ከነዚህ ውስጥ አንዳንዶቹ ልታደርጓቸው የምትችሏቸው ነገሮች መዳናችሁ እንድታጡ አያዳርጓችሁም፣ ሊኖራችሁ የሚችለውን የመንግስቱ ደስታ ያሳጣቸዋል። ጳውሎስ ክርስቶስን የትንሣኤው ኃይል እንዳውቅ በስቃዩ ተካፋይ እንድሆንና በሞቱም እርሱን እንድመስል እመኛለሁ ሲል ጸለየ። ስለዚህ እሱ እንዲህ እያለ ነበር፣ እሺ የምገባበት ግዛት አለ በነገሮች ውስጥ እያለፍኩ እንኳን ከእሱ በላይ ልነሳ እችላለሁ። እኛ አውሎ ነፋሱን እንደሚጠቀሙ ንስሮች መሆን እንችላለን እና እኛ ከአውሎ ነፋሱ በላይ እየበረርን ወደ ታች እንመለከታቸዋለን። ነገር ግን ትክክለኛውን ነገር ለማድረግ መስዋዕት ስትከፍሉ እኔ የምናገረውን የሚሰማለ ስራችሁን ለመጠበቅ ሞራላችሁን ከማበላሸት ይልቅ ስራችሁን የማጣት እድልን ብትወስዱ፣ ወደ መጥፎ ግንኙነት ከመግባት ብቻችሁን ለመሆን ብትመርጡ ደግሞ ቴሌቪዥናችሁን እንዳታጠፉ። የምናገረውን ካልወዳዳችሁ መስማት ያስፈልጋችሁ ማለት አይደለም። ተመልከቱ፣ እግዚአብሔር ለእናንተ ከኃጢአት የተሻለ ነገር አግኝቷል። አንዳንድ ጊዜ ግን እሱ መጠበቅ አለባችሁ እና አንዳንድ ጊዜ ወደ ተሻለ ቦታ መድረስ አለባችሁ። የተሳሳቱ ጓደኞች ከሚኖሩኝ ይልቅ ምንም ጓደኞች ባይኖሩኝ እመርጣለሁ። የተሳሳተ ሰው ከማግባት በፍጹም ባላገባ እመርጣለሁ። አሜን። እና ስለ ዴቭ እያሰብኩ ነበር። መሥዋዕትነትን ስትከፍሉ እግዚአብሔር ይክሳቸዋል። አዎ፣ በቃ ይክሳቸዋል። ያ ብቻ ነው ያለው እና ከሚከሰቱት ነገሮች አንዱ ብዙ ቸርነትን ያደርግላቸዋል እና ቸርነት ደግሞ በቃ ደስ የሚልና አስደሳች ነው። ማለቴ በህይወታችሁ የእግዚአብሔርን ቸርነት ስታገኙ አስደሳች ነው። ምክንያቱም እነዚህ በእናንተ ላይ የሚሆኑት ነገሮች ስለሚገባቸው አይደለም። ለማንም ምንም ትርጉም አይሰጥም። እግዚአብሔር አለሁ ለማለት የሚሰጣችሁ ትንሽ ምልክት ነው። በሉ እንጂ። ስለዚህ ወደ አገልግሎት እንደገባን መጀመሪያ ወደ አገልግሎት ስገባ እና ዴቭ መጀመሪያ ላይ ብዙ መሳተፍ አልፈለገም ነበር። እግዚአብሔር ግን ፈጥኖ አገኘውና በጥቂት ሳምንታት ውስጥ ተገነዘበ። ፈጣን ተማሪ ነው፣ እንደኔ አይደለም። እኔ ቀስ ብዬ ነው የምማረው። እግዚአብሔር እንዳሳየው ተናግሯል። እሷ ልታስተምር ተቀብታለች፣ አንተም ትደግፋታለህ። ያልተቀባችሁትን ነገር ለማድረግ አትሞክሩና ሁልጊዜም ደስተኛ ትሆናላችሁ። ዴቭ ማቆም ከነበረበት ነገሮች አንዱ መጓዝ ስንጀምር ነው። ምክንያቱም እኔ የማደርገው እያንዳንዱ ስብሰባ እሱ ገና በኢንጂነሪንግ ዘርፍ እየሰራ እያለ ካልሆነ በስተቀር ግን ያንን ስራ ካቆመበት ቀን ጀምሮ ያደረግኳቸው ስብሰባዎች ላይ ሁሉ ምናልባት ከሁለት በስተቀር አሁን እንዳለው አብሮኝ ነበር። እና ሁል ጊዜም በተመሳሳይ ቀልዶቼ እንደሚስቅ አላውቅም፣ ግን እንደሚወደው ይናገራል። ስለዚህ ግን እሱ በትንሽ የጎልፍ ቡድን ውስጥ ነበር። ዴቭ ጎልፍ ይወዳልና በጎልፍ ቡድን ውስጥ ነበር። እናም እግዚአብሔር የጠራንን ለመፈጸም ሲል ያንሲቶ አስታውሳለሁ። እና ለእሱ ትንሽ አስቸጋሪ እንደነበር አስታውሳለሁ። ከባድ ነበር። በጣም የምትደሰቱባቸው ነገሮች መተው ከባድ ነው። ግን በቅርቡ ዴቭ ከጃክ ኒክላውስ ጋር ጎልፍ ተጫውቶ ነበር። እንግዲህ እሺ፣ አሁን አዳምጡ። የፊንቶን ልጅ ይህን አያደርግም። እግዚአብሔር ግን በሉ እንጂ ይሰማቸዋል። ስለዚህ ወደዚያ የማይታየው ዓለም ስገቡ እና ዴቭ ስራውን ሲያቆምና ነገሮችን ሲተው ያደረገው ይህንኑ ነበር። ማለት ህልም ነበረን። ገና ምንም ነገር አላየንም ነበር በመጀመሪያዎቹ ቀናት ብታዩ ኖሮ መኪናና ትንሽ ባለፊኛ ተጎታሽ ነበረን እና እኔና ዴቭ እና የአምልኮ መሪ ነበሩ እና አንድት ሴት ልጃችን እና ማቼ ነበሩ። ዕቃዎቻችንን አጓጓዝን። ልጆቻቸውን ከነሱ ጋር አመጡ። ሴት ልጄ ሁለት ልጆችን በወለደች ጊዜ ለአንድ ዓመታት ያላለቀሰችና፣ መንገዱ ለእሷ የሚሆን አልነበረም። ግን ዛሬ የምንረዳቸው ሰዎች መጠን መርዳት እንድንችል ብዙ ሰዎች መስዋዕትነትን ከፍለዋል። በጣም ብዙ ሰዎች መስዋዕትነትን ከፍለዋል እና እናንተ እናንተ እውነተኛና ጠቃሚ ነገር ከፈለጋችሁ በእውነት ልባችሁን የሚያሞቅና በሕይወታችሁ ላይ ለውጥ የሚያመጣ እና ሽልማት የሚያመጣ ነገር ከፈለጋችሁ አስፈላጊ ለሆኑ ነገሮች ለመስዋዕት ፈቃደኛ መሆን አለባችሁ። ደህና፣ በሚቀጥለው ጊዜ ጭንቀት፣ ሐዘን፣ ወይም በሕይወት መጨናነቅ ሲሰማችሁ የማይታይ መንግስት፣ የእግዚአብሔር መንግስት እንዳለ አስታውሱ እና ምንም እንኳ ሲሰራ ባታዩት በእውነት እንዳለ አረጋግጥላችኋለሁ።